ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በየዕለቱ ከምሽቱ ሦስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁን ስርጭት አሁን ጀመረ። that investing in women is smart development policy and it's smart business. It's also in our security. Yeah, President Donald Trump, Trump, የዩኤስ ኤአይዲ የረዳኝም በዚህ ላይ ነው። እሱን ጥናት ኔ አሁን በራሳችን እናደርጋለን። አንዴ የጫፍ አሳዩኝ። ምን ይፈልጋሉ? በእጅ የተሰራ የሚባለውን ይፈልጋሉ። በእጅ የተሰራ ደግሞ ስላዘኑ የሚገዙ ሳይሆን ወደው ተጠንቅቀው እንዲጠቀሙበት አድርገን አክብረን እንሰራለን። እኚህኛዋ ደግሞ ወይዘሮ ሳራ አበራ ይባላሉ። የሀገር ባህል የሽመና ጥበብ አምራች ናቸው። እርሳቸውንም በመጽሔት ይዘናል። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። የዛሬ ሰኞ ሚያዝያ 7 2011 ዓ ም ምሽት ተረኛ አስተናጋጆች ሰሎሞን አባተና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት ክቡራትና ክቡራን አድማጮች። ይህንን ስርጭታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ተከተሉን በቀጥታ ማግኘት ትችላላችሁ። የኢህአደግ ምክር ቤት መደበኛ ስብሰባ ዛሬ አዲስ አበባ ላይ ተጀምሯል። የዛሬው የምክር ቤቱ ውሎ የተጋጋለ ክርክርና ውይይት የተካሄደበት እንደነበረ ለአሜሪካ ድምፅ የገለጹ አንድ የምክር ቤቱ አባል ይህ ግን አዲስ የሚባል አይደለም ብለዋል። ስብሰባው መካሄድ የጀመረው አንዳንድ ወቅታዊ ጉዳዮችን አስመልክቶ በአባል ድርጅቶች መካከል ልዩነት መኖራቸው እየተገለጸ ባለበት ወቅት ነው። ጉባኤው ስለ ዛሬው ውሎ ያወጣው መግለጫ የለም። የስብሰባውን ሂደት እየተከታተልን እንዘግባለን። ኢትዮጵያ ውስጥ በጉብኝት ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከፍተኛ አማካሪ እንዲሁም ልጃቸው ኢቫንካ ትራምፕ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። ኢቫንካ ትራምፕና የልዑካን ቡድናቸው ሀገራቸው በኢትዮጵያ እየተወሰዱ ላሉት የማሻሻያ እርምጃዎች ያላትን ጠንካራ ድጋፍ በድጋሚ አረጋግጠዋል ብሏል የአሜሪካ ኤምባሲ ባወጣው መግለጫ። ሚስ ትራምፕ በዛሬው ውሏቸው በቅዱስ ስላሴ መንበረ ጸባኦት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪ አባቶችና ሊቃውንት ጋርም ተገናኝተው ተወያይተዋል። ኢቫንካ ትራምፕ እዚያው ቅድስት ሥላሴ ባለፈው ወር ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ ኤት ጄት አደጋ ለሞቱ 157 መንገደኞች ክብር ሰጥተው የአበባ ጉንጉንም አኑረዋል። ሚስ ትራምፕ በተጨማሪም አዲስ አበባ ውስጥ የባህላዊ ቡና ማስተናገጃ መደብርና አንድ የጨርቃጨርቅ ማምረቻ ኩባንያም ጎብኝተዋል። ኢቫንካ ትራምፕ ኢትዮጵያ የሚገኙት ፕሬዚደንት ትራምፕ ባለፈው ወር ያስጀመሩትን በማደግ ላይ ያሉ ሀገሮች ሴቶችን የሥራ ዕድል ለማስፋት ያሰበ የ50 ሚሊዮን ዶላር ዕቅድ ለማስተዋወቅና ለማበረታታት እንደሆነ ተገልጿል። ለዩናይትድ ስቴትስ መንግሥት ልኡካን የአፍሪካ ጉብኝት ከሚስ ትራምፕ ጋር የባህር ባዶ የግል መዋለ ነዋይ ኮርፖሬሽን ኃላፊ ዴቪድ ቦሂጊያንም አብረው የተጓዙ ሲሆን አፍሪካ ውስጥ የሴቶችን ወሳኝነት ለማጠናከር የሚያግዝ በመቶዎች ሚሊዮኖች የሚቆጠር ገንዘብ ለማፍሰስ ማቀዱ ተነግሯል። ኮርፖሬሽኑ ባወጣው መግለጫ ቱ ታይምስ አፍሪካ በሚለው ዕቅድ አንድ ቢሊዮን ዶላር ለማሰባሰብ መወሰኑንና 350 ሚሊዮኑ በሴቶች ለተያዙና በሴቶች ለሚመሩ ንግዶች ቀጥተኛ መዋለ ነዋይ ለማፍሰስ መታሰቡንም አስታውቋል። ትላንት ከኢትዮጵያውያን ሴት ነጋዴዎች ጋር የተገናኙት ኢቫንካ ትራምፕ ሴቶችን ማገዝና የወሳኝነት ቦታቸውን መገንባት የብሔራዊ ጸጥታ ጥቅማችንን ያስጠብቃል ብለዋል። በመጽሔት ከአዲስ አበባ የተጠናከረ ዝርዝር ዘገባ ይዘናል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለያዩ የመንግሥት መሥሪያ ቤቶች ውስጥ ተፈጽመዋል ባላቸው ከባድ የሙስና ወንጀሎች የጠረጠራቸውን ኃላፊዎችና ሌሎችም ተከሳሾች ፌዴራል ፖሊስ ዛሬ ፍርድ ቤት አቅርቧል። ተጠርጣሪዎቹም የአያያዝ በደል ደርሶብናል ሲሉ አቤት ብለዋል። ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ከአዲስ አበባ ተጨማሪ ይዟል። ፌዴራል ፖሊስ ከተለያዩ የመንግስት መስሪያ ቤቶች ከአምሳ የማያንሱ ሰዎችን በከባድ የሙስና ወንጀል ጥርጣሬ ዛሬ ከቀትር በኋላ በፌዴራል ከፍተኛ ፍርድ ቤት አቅርቧቸዋል። ከእነዚህም መካከል ከመንግሥት ግዢ ንብረት አስተዳደርና ማስወገድ አገልግሎት ዋና ዳይሬክተሩን አቶ ይገዙ ዳባን ጨምሮ ሀያ ሰባት ተጠርጣሪዎች ቀርበዋል። ከእነዚህም መካከል ለሁለቱ ምክትል ዳይሬክተሮች ፖሊስ የተጠረጠሩበትን ወንጀል ስላስታወቃቸው ጠበቃ በግላቸው አቁመው ለመከራከር እንደሚፈልጉ ለፍርድ ቤቱ ገልጸው ለረቡ ሚያዝያ 9 ቀን 2011 ዓ ም እንዲቀርቡ ቀጥሮ ተይዞላቸዋል። ከውሃ ሥራዎች ኮንስትራክሽን ኮርፖሬሽን ዋና ሥራ አስፈጻሚ የነበሩትን አቶ አታክልት ተካን ጨምሮ 16 ተጠርጣሪዎች ቀርበዋል። ከእነዚህም መካከል የተወሰኑት በመንግሥት ተከላካይ ጠበቃ ተወክለዋል። የተቀሩት በራሳቸው ጠበቃ አቁመው ለመከራከር ወስነዋል። ተጠርጣሪዎቹ በቀድሞ አጠራሩ በውሃ ሥራ ኮርፖሬሽን ሲሰሩ በነበሩበት ወቅት የተጣለባቸውን ኃላፊነት ወደ ጎን በመተው ከ65 ሚሊዮን ብር በላይ በሚገመት የመንግሥት ሀብት ላይ ጉዳት አድርሰዋል በሚል ተጠርጥረዋል። ጉዳዩን ለማየት ፍርድ ቤቱ ለሚያዝያ 9 ቀን 2011 ዓ ምት ቀጠሮ ሰጥቷል። በሌላ በኩል ደግሞ ከኢትዮጵያ ንግድ ሥራዎች ኮርፖሬሽን ሥራ አስኪያጁን አቶ መንግሥቱ ከበደን ጨምሮ ሰባት ተጠርጣሪዎች የቀረቡ ሲሆን ተከላካይ ጠበቃ መንግሥት እንዲያቆምላቸው ጠይቀው ቃለ መሐላ ፈጽመዋል። ፍርድ ቤቱ እነዚህን ተጠርጣሪዎች ለነገ ቀጥሯቸዋል። በሌላ ወገን ደግሞ ተጠርጣሪዎች ከተያዙበት ሚያዝያ 3 ቀን 2011 ዓ ም ጀምሮ ከዘመድ ጋር እንዳልተገናኙ፣ ንጽህና በጎደለው ስፍራ እንደተያዙ፣ ውሃም ስለሌለ ታጥበን አናውቅም ሲሉ አያያዛቸው ይሻሻል ዘንድ አቤት ብለዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስረኛው ወንጀል ችሎት ሌሎችንም ቅሬታዎችና የተጠርጣሪ ጠበቆችን ክርክር አዳምጦ ለነገና ለተነገ ወዲያ ቀጠሮ ሰጥቶ ተነስቷል። ባለፈው ሳምንት አርብ የፌዴራሉ ጠቅላይ አቃቢ ሕግ በተለያዩ የመንግሥት መስሪያ ቤቶች የተፈጸሙ ከባድ የሙስና ወንጀሎችን መዘርዘራቸው አይዘነጋም። መለስካቸው ካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውም ጦር ላይ ወታደራዊ ሰፈር ውስጥ ስልጠና እየወሰዱ ያሉ የቀድሞ የኦነግ ታጣቂዎችን የገጠማቸው የምግብ መመረዝ እንደሆነ በማኅበራዊ መገናኛዎች የተሰራጨው መረጃ ትክክለኛ አይደለም ሲሉ የኦሮሚያ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን የጠቀሱ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የጤና መስተጓጎል የታየባቸው 136 ሰልጣኞች በወሊሶ ሉቃስ ሆስፒታል ሕክምና እንዲያገኙ መደረጉንና የጠና ሕመም የደረሰበትም እንደሌለ ኃላፊው አመልክተዋል። በጦር ላይ ወታደራዊ ሰፈር ከአንድ ሺህ በላይ የቀድሞው የኦነግ ታጣቂዎች እየሰለጠኑ መሆናቸውም ታውቋል። ዝርዝር ያለ ዘገባ በነገው ምሽት ይዘን እንመለሳለን። በሰሜን ተራሮች ብሔራዊ ፓርክ ላይ የተከሰተውን ሰደድ እሳት ለማጥፋት ከስድስት ሺህ በላይ የሚሆኑ ከተለያዩ ዩኒቨርሲቲዎች አስጎብኚ ድርጅቶችና አጋሽ ተቋማት የሄዱ በጎ ፈቃደኞች እየተረባረቡ መሆናቸው ተገልጿል። ጥረቱ በሄሊኮፕተር መታገዙንና ቃጠሎ ጋብ ማለቱን ጎንደር የሚገኙት የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለሥልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው ለባልደረባችን ሀብታሙ ስዩም በስልክ ነግረውታል። ከኬንያ አንድ ሄሊኮፕተር አመጣን። በትናንትናው ዕለት ከእስራኤል በደምም ድሮ ኢትዮጵያ ውስጥ የነበሩትን ጨምሮ ወደ አስራ ሁለት ወይም የእሳት ባለሙያዎች መጡ። በትናንትናው ዕለት መጀመሪያ የመጣው ሄሊኮፕተር ወደ አምስት ጊዜ የሚሆኑ ውሃ አመላልሰው ገፍተውበታል። ዛሬ ጠዋት እጅግ በጣም ውርጭ በመሆኑ ምክንያቱም ወደ አራት ሺ ሜትር ከባህር ወለል በላይ ከፍተ ነው፣ በመሆኑ ቅዝቃዜው ጭሱን ቀንሶት ነበር። ዛሬ ሙሉ ቀን ውለውበታል። በደህና ሁኔታ ነው ያለ። ምናልባት ከዚህ በኋላ ነው የተጠናቀረ ሪፖርት የሚኖረን። አንድ ሳምንት ያስቆጠረውን የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ለመቆጣጠር የተጀመሩ አዳዲስ ጥረቶችንም አንስተው አቶ ጌትነት ከሀብታሙ ጋር ተወያይተዋል። በሌላ ዘገባ እንመለሳለን። ለአሁኑ አቶ ጌትነት ይግዛውንም ሀብታሙንም እናመሰግናለን። የኢትዮጵያ መንግሥት ለሱዳን የሚያደርገውን ድጋፍ በመከባበር ላይ በተመሠረተና ከጣልቃ ገብነት በጸዳ ሁኔታ አጠናክሮ ይቀጥላል ሲሉ ጠቅላይ ሚኒስትር አብይ አህመድ ማስታወቃቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትሩ በጀነራል ጋላልዲን አልሼክ የተመራ የወታደራዊ ምክር ቤት ልዑካን ቡድን ዛሬ በቢሮቸው ተቀብለው ባነጋገሩበት ወቅት ምክር ቤቱ ሽግግሩን ሰላማዊና አካታች እንዲያደርግ ማበረታታቸው ተገልጿል። የልዑካኑ ቡድን መሪ የሁለቱን ሀገሮች ስልታዊና የቆየ አጋርነት አጉልተው ኢትዮጵያ ድጋፏን እንድትቀጥል መጠየቃቸው ተዘግቧል። በሌላ በኩል የሱዳን ወታደራዊ የሽግግር ምክር ቤት ምክትል ሊቀመንበር ሙሐመድ ሐማዳን ዳልኩ ካርቱም ካሉት የዩናይትድ ስቴትስ ጉዳይ አፈጻሚ ስቲቨን ቁትዚስ ጋር ትናንት ተገናኝተው ተነጋግረዋል። ወታደራዊው ምክር ቤት የተመሠረተበትን ምክንያትና የሀገሪቱን ጸጥታና ደህንነት ለመጠበቅ መረጋጋትን ለማስፈን ስለወሰዳቸው እርምጃዎች ሊቀመንበሩ ለአሜሪካው ዲፕሎማት ማስረዳታቸውን መግለጫው አመልክቷል። በሌላ በኩል ደግሞ በሀገሪቱ ወደ በሀገሪቱ ሲቪል አስተዳደር እንዲሰፍን የሚጠይቁ የተቃውሞ ሰልፎች ካርቱም ላይ ከወታደራዊ ምክር ቤቱ ጽህፈት ቤት ውጭ መቀጠላቸውን ሪፖርተራችን ዝላቲት ሳሆክ ዘግባለች። አዳነች ፍስሐ ታቀርበዋለች። የሱዳን ተቃዋሚ ሰልፈኞች ሀገሪቱ ወደ ሲቪል መንግስት እንድትመለስ በመጠየቅ ተቃውሟቸውን ቀጥለዋል። የሀገሪቱ ወታደራዊ ኃይል የረጅም ጊዜ መሪ የነበሩትን ዑመር አልበሽርን ከስልጣን አውርዶ አስር አባላት ያሉት በጀኔራል አብደልፋታህ አልቡርሃን የሚመራ የሽግር ካውንስል መስርቷል። ተቃዋሚዎቹ በጀኔራሉ ላይ ቀና አመለካከት ቢኖራቸውም ወደ አምባገነን ስርዓት እንዳይመለስ ሰግተዋል። ከተቃዋሚዎቹ የተውጣጣ የመልእክተኞች ቡድን የስቪል ህዝብ ተወካዮች በሽግግሩ ካውንስል ውስጥ እንዲካተቱ ለመጠየቅ ባለፈው ቅዳሜ ከወታደራዊ ካውንስል ጋር ተገናኝቶ ተነጋግሯል። የአገሪቱን ጉዳይ የቀን ተቀን ስራን የሚመራ ሙሉ በሙሉ ሲቪላዊ መንግስት እንዲመሰረትም ጠይቋል። ከተቃዋሚዎቹ መካከል ሐምጃት ሙስጣፋ ያብራራሉ። ጥያቄዎቻችንን እስከሚመለሱበት ጊዜ ድረስ ከዚህ አንነሳም። ቀዳሚ መሆን ያለበት ስልጣኑን ለሲቪሎች ማስረከብ ወንጀለኞችን ተጠያቂ ማድረግ፣ አልበሺርን ለዓለም አቀፍ የወንጀል ችሎት ማስረከብ ወይም በአገሪቱ ውስጥ ለፍርድ ማቅረብ ነው። ጄኔራል አልቦርሃን ተቃዋሚዎቹን ለማለሳለስ ሲሉ የፖለቲካ እስረኞች እንዲፈቱ አዘዋል። የሽግሩ ካውንስል ባለፈው ሳምንት ደንግጎት የነበረው የሌሊት ሰዓት እላፊ ገደብንም አንስቷል። የተቃውሞ ሰልፈኞቹን የገደሉት ተጠያቂ እንደሚሆኑም ቃል ገብተዋል። ሽግር ካውንስል ውስጥ ያሉት ወታደራዊና የፖሊስ መኮንኖች በሰብአዊ መብት ረገጣ ሲከሰሱ የቆዩ ናቸው። አትባራ በተባለችው ምስራቃዊት ከተማ በዳቦ ዋጋ ሶስት እጥፍ መጨመር ምክንያት የተጀመረው የተቃውሞ ሰልፍ ወደ አገር አቀፍ መነሳሳት በማምራት አልበሽር ላይ አነጣጠረ። ባለፈው ሐሙስ ታዲያ ወታደራዊ ኃይል አልበሽርን ከስልጣን በማስወገድ ስልጣኑን ያዘ። ሳውዲ አረቢያን የተባበረው የአረብ ኤሚሪቶችንና ግብፅን የመሳሰሉት የአካባቢው ሀያላን እርምጃውን ደግፈውታል። በህይወቴ ላይ ዛቻ እየበዛብኝ መጥቷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኦማር ስሞታ አሰምተዋል። የግድያ ዛቻው በተለይ እንደተጠናከረባቸው እንደራሴዋ እየተናገሩ ያሉት መስከረም 1994 ዓ ም ሀገሪቱ ላይ ከተፈጸመው የሽብር ጥቃት ጋር የተገናኘውን ሐሳባቸውን በብርቱ የነቀፉት ፕሬዚደንት ዶናልድ ትራምፕ ከትዊተር መልእክታቸው ጋር የጥቃቱን ቪዲዮ አያይዘው ካወጡ ወዲህ መሆኑን አመልክተዋል። ሪፖርተራችን ሪቻርድ ግሪን ያጠናቀረው ዘገባ አለ፤ በመጽሔት ክፍለ ጊዜ ይቀርባል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው። በፌስቡክ አት ቪኦኤ አምሃሪክ ላይቭ ስርጭቶቻችንን መከታተል ትችላላችሁ። እስካሁን የሰማችሁት የሰዓቱን ዋና ዋና ዜና ነበረ። ዘግየት ብለው በርከት ያሉ ዝግጅቶችን ይዘንላችሁ እንቀርባለን። አሁን ወደ ተከታዩ የመጽሔት ዘገባ እናልፋለን። በኢትዮጵያ ጉብኝት በማድረግ ላይ የሚገኙት የፕሬዚደንት ዶናልድ ትራምፕ ከፍተኛ አማካሪና ልጃቸው ኢቫንካ ትራምፕ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። ኢቫንካ ትራምፕና የልዑካን ቡድናቸው ሀገራቸው በኢትዮጵያ እየተወሰዱ ላሉት የማሻሻያ እርምጃዎች ያላትን ጠንካራ ድጋፍ በድጋሚ አረጋግጠዋል፣ ብሏል የአሜሪካ ኤምባሲ ባወጣው መግለጫ። ትላንት ከኢትዮጵያውያን ሴት ነጋዴዎች ጋር የተገናኙት ኢቫንካ ትራምፕ ሴቶችን ማገዝና አቅማቸውን መገንባት የብሔራዊ ጸጥታ ጥቅማችንን ያስጠብቃል ብለዋል። ኢቫንካ ትራምፕ አዲስ አበባ የሚገኙት ከሁለት ወራት በፊት በዋይት ሃውስ ይፋ የተደረገውን የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም ወይም ደብልዩ ጂዲፒን ለማስተዋወቅ ነው። ይህ ፕሮግራም It's a great privilege to start my visit to the continent here in Ethiopia, the diplomatic capital of Africa, um, and to start with a product that is the number one export to the United States, coffee. በአህጉሪቱ የማደርገውን ጉብኝት እዚህ በኢትዮጵያ በመጀመሬ ኩራት ይሰማኛል፣ የአፍሪካ የዲፕሎማሲ ማዕከል በሆነችው አገር፣ ወደ ዩናይትድ ስቴትስ ከሚላከው ቁጥር አንድ ምርት ከቡና በመጀመሬም እንደዚሁ ነው ያሉት ኢቫንካ ትራምፕ ትናንት አዲስ አበባ ውስጥ ሲናገሩ። እናም የፕሬዝዳንት ትራምፕ ልጅና የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ የአፍሪካ ጉብኝታቸውን ትናንት በኢትዮጵያ ጀምረዋል። የዚህ ጉብኝት መነሻም እንደ አውሮፓውያን አቆጣጠር እስከ 2025 50 ሚሊዮን ሴቶችን ተጠቃሚ ለማድረግ የሚያልመውና ከሁለት ወራት በፊት በዋይት ሀውስ ይፋ የተደረገው በእንግሊዝኛው ደብሊው ጂዲፒ የተሰኘው ፕሮግራም ነው፤ የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም እንደማለት ነው። ትናንት የመጀመሪያ ተግባራቸውም የአንዲት ኢትዮጵያዊት ሴት ንብረት የሆነውን ዱሜርሶ ቡና መጎብኘትና ከመሰል ሴቶች ጋር መወያየት ነበር። ኢቫንካ ትራምፕ በዚሁ ጉብኝት ወቅት ሲናገሩም ዩናይትድ ስቴትስ ሴቶችን ለመደገፍ የምትሰራው ለብሔራዊ ጥቅሟ አስፈላጊ ስለሆነ ጭምር መሆኑን አስረድተዋል። የሴቶችን አቅም መገንባት በገንዘብ ማገዝ ብልህ የሆነ የልማት ፖሊሲና አዋጭም ነው የጸጥታና የደህንነት ጥቅማችንን ያስጠብቃል። ምክንያቱም ሴቶች አቅም ሲፈጥሩ ሰላምና መረጋጋትን ያጠናክራሉ። ይህንን በተለያዩ ጊዜያት ተመልክተነዋል። የአገሮችን የመቋቋም አቅም ለማጠናከር የሴቶችን አቅም ማጠናከር ወሳኝ ነው። ከኢቫንካ ትራምፕ ጋር ውይይት ካደረጉት ኢትዮጵያውያን ሴቶች አንዷ የዱመርሶ ቡና ባለቤት ወይዘሮ ሂሩት ብርሃኑ ናቸው። ዱመርሶ ከአርሶ አደሮች ቡና እየወሰደ እያጠበና እያዘጋጀ ወደ አሜሪካና ሌሎች ሀገራት ይልካል። ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ያገኙት ድጋፍ ለዚህ ስራ አስተዋጽኦ ማድረጉንም ወይዘሮ ሂሩት ተናግረዋል። የኢቫንካ ትራምፕ ጉብኝት የፈጠረባቸውን ስሜትም አብራርተዋል። እንደ ሀገር በጣም ነው ደስ የሚለን። ኢትዮጵያ ቡና መጀመሪያ ሀገር ነች። እንደ ኢትዮጵያ፣ እንደ አፍሪካ ደግሞ የመጀመሪያ ፕሬዚዳንቱ ልጅ ኢትዮጵያን ጎብኝታለች። እንደ ሀገርና እንደ ሴት ካሰብከው፣ እኔ በጣም ደስተኛ ነኝ። በጣም ትልቅ እድል ነው ብዬ ነው የማስበው። ለምን? በቃ ቡና ነዋ። እሷ በጣም በጣም ተደስታለች። እኛም ደስ ብሎናል። ቤታችን መታ ቤታችን ከፍተን በተለይ ደግሞ እኔ ጋ መታ ያለውን ነገር የሴቶቹን የእህቶችንም ጨምሬ አብሬ ከነሱ ጋር ተሳትፍ የኢትዮጵያን ቡና በማስተዋወቃችን እንደ ሀገርም እንደ ሴትም እንደ እናትነቴ በጣም ደስተኛ ነ። ወይዘሮ አዛለች ተስፋዬ ደግሞ የአዛለች ቡና ባለቤት ናቸው። እሳቸው በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ድጋፍ ገና ወደ ውጭ ለመላክ እየተዘጋጁ ነው። በዩኤስአይዲ በኩል ነው ድጋፍ የምናገኘው። አሁን ነው ገና ኔ የመጀመሪያ ነው። ገና ተመዘገባችሁ ድጋፍ ለማግኘት እስካሁን አላገኛችሁም? አሁን ከዚህ አግኝተናል። አሁን በእናት ባንክ ከዩኤስአይዲ አማካኝነት አሁን ድጋፍ አግኝተናል። ምንድን ነው ያገኛችሁት ድጋፍ? ገንዘብ ነው? ስልጠና ነው? ወደ ውጭ እንድትልኩ ማገዝ ነው? በመጀመሪያ የምንሰራበትን ማሽኖች መቆያ፣ መፍጫ፣ ማሸጊያዎች እነዚህን የመሳሰሉ ለድርጅቱ የሚያስፈልጉ ነገሮች ሁሉ የምንገዛበት ገንዘብ ነው የሚሰጡ፣ በባንክ አማካኝነት። እሱ ነው አሁን ወደ ውጭ እንድትልኩ የሚያስችላችሁ ማለት ነው። እናም የኢቫንካ ትራምፕ ጉብኝት ዓላማ እነዚህን የመሳሰሉ ዜጎችን የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም በተሰኘው መርሃ ግብር ተጠቃሚ ማድረግ ነው። የዩኤስአይዲ አስተዳዳሪ ማርክ ግሪንም አብረዋቸው እየተጓዙ ነው። ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ደግሞ ፖለቲካዊ ጉዳዮች ጭምር የተነሱበት መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በላከው መግለጫ አመልክቷል። ኢትዮጵያ የማሻሻያ እርምጃዎችን ከመውሰድ አንጻር ላሳየችው እምርታ ዩናይትድ ስቴትስ ያላትን ጠንካራ ድጋፍ በድጋሚ ማረጋገጣቸውን ነው ኤምባሲው የጠቆመው። ጠቅላይ ሚኒስትር አብይ ቁልፍ የመንግስት ኃላፊነት ቦታዎችን ለሴቶች መስጠታቸውንም ኢቫንካ ትራምፕ አድንቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። በኢቫንካ ትራምፕ የኢትዮጵያ ጉብኝት ዜና ላይ እንቆያለን። ሚስ ትራምፕ ዛሬ አንድ የዕደ ጥበብ ምርቶች ኩባንያም ጎብኝተዋል። ኩባንያው የዕደ ጥበብ ምርቶቹን ከ98 ከመቶ አካባቢ ለውጭ ገበያ እንደሚልክ ተገልጿል። ይህንን ዜና መለስካቸው አማህ ያቀርብልናል። የፕሬዚዳንት ዶናልድ ትራምፕ የመጀመሪያ ሴት ልጅና በዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት ከቀትር በኋላ ሙያ ኢትዮጵያ በሚባለው ባህላዊ የእጅ ጥበብ ውጤቶች ማምረቻ ግቢ ሲደርሱ ኩባንያው የተቀበላቸው በአገር ባህል ሙዚቃ ነበረ። ሙያ ኢትዮጵያ የተሰኘው ኩባንያ የተመሠረተው ከ13 ዓመታት በፊት ነበረ። ኩባንያው የሚሠራቸው በሀገር ባህል የሽመና ጥበብ የሚመረቱ አልባሳትንና የተለያዩ ጨርቃጨርቅ ውጤቶችን እንዲሁም የሸክላ ሥራዎች ውጤቶችን ነው። ሚስ ኢቫንካ ትራምፕም የተለያዩ ኩባንያውን የማምረቻ ክፍሎችን ጎብኝተዋል። ኢቫንካ ባህላዊውን የኢትዮጵያ የመሸመኛ መሣሪያ በተግባር ለመፈተንም ሙከራ አድርገዋል። ኩባንያው በስድስት ሠራተኞች ሥራውን ጀምሮ በአሁኑ ወቅት ወደ ስድስት መቶ የሚጠጉ የሙሉ ጊዜና የትርፍ ሰዓት ሠራተኞች እንደሚያስተዳድርም የኩባንያው መሥራችና ሥራ አስኪያጅ ወይዘሮ ሳራ በራ ገልጸዋል። ኩባንያው ለመጀመሪያ ጊዜ ምርቶቹን ወደ ውጭ ልኮ ያገኘው ገንዘብ አምስት ሺህ የአሜሪካ ዶላር እንደነበረ ያስታውሱት ወይዘሮ ሳራ ዛሬ ግን በሚሊዮኖች ዶላር የሚቆጠር ገንዘብ ወደ ሀገር እንደሚያስገባ ተናግረዋል። ሚስ ኢቫንካ ትራምፕም በዚህ እድገት የተሰማቸውን ደስታና እርካታ በጉብኝታቸው ወቅት ገልጸዋል። Represent the reason we are so passionate um, as the United States government investing in women from a development standpoint. You started with assistance from USAID. You had 10 people working for you. Now you have 600 people, and you've transitioned from a recipient of aid to now um, a partner. <laughs> ከስራ ውጭ ያደርገዋል የሚል ግምትም እምነትም ያላቸው አይመስሉም። ምርታቸው የትና እነማን እንደሚፈልጓቸውም ጠንቅቀን እናውቃለን ነው የሚሉት። አብዛኛው ምርታቸው ደግሞ የሚላከው ወደ ውጭ ነው። ገበያው የሚፈልገውን ጥናት እናደርጋለን ሀብታም ጋ ነው መሀከለኛ ገቢ ያለው ሰው ጋ ነው ልጆች ጋ ነው እድሜያቸው ከፍ ያሉ ሰዎች በደንብ ጥናታችን እናደርጋለን። የዩኤስኤዲስ የረዳኝም በዚህ ላይ ነው። እሱን ጥናት ኔ አሁን በራሳችን እናደርጋለን። አንዴ ጫፍ አሳየኝ። ምን ይፈልጋሉ? በእጅ የተሰራ የሚባለውን ይፈልጋሉ። በእጅ የተሰራ ደግሞ ስላዘኑ የሚገዙ ሳይሆን ወደው ተጠንቅቀው እንዲጠቀሙበት አድርገን አክብረን እንሰራለን። ስለዚህ እንደኛ ሌሎች ቢፈጠሩ እንጂ ተወዳዳሪ ይጥለናል ብለን በፍጹም አናስብም። አሁን ሁሉ ምርቶ ወደ ውጭ ነው የሚሄደው፣ ሌላ ሀገር ውስጥ ዘጠና ስምንት ፐርሰንት ኤክስፖርት ነው የምናደርገው። ሸክላ ለምሳሌ ትልቁ ነገር ሸክላ በጀበናና በድስት ነው በሀገራችን የሚታወቀው። ጋለሪ ለፈየት ማለት እንግዲህ ሰው አይቶ ለመውጣት የሚገባበት የፈረንሳይ ሱቅ ነው። በኮንቴነር ጭነት ግን እኛ ሸክላ ለፈረንሳይ እንልካለን። ያንን ምንድን ነው ይሄንን በወርቅ ቅብ ሳህን መብላት የሚችሉ ሰዎች የሰው እጅ ሰራ አንድ ሰው ስንት ጊዜ ፈጅቶበት ነው የሰራ የሚለውን ከዛኛው የበለጠ አክብረው ያውታል። ያንን ጥናት አድርገን ነው እዛ የምናደርገው። እና ይሄ ነው እንግዲህ ልዩ የሚያደርገው በሙያ ኢትዮጵያ ካሉት ሰራተኞች አብዛኛዎቹ ሴቶች ናቸው። ወደፊት ዘርዘር ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን እናመሰግናለን። ለቀጣዩ ዘገባ ደግሞ ወደ ሰሜን እናቀናለን። በመቀሌ ከተማ ኩያ ክፍለ ከተማ ትናንት በተካሄደ የጽዳት ዘመቻ ወቅት የመንግሥት የጸጥታ አካላት በአባላቶችና በሌሎች ወጣቶች ላይ አካላዊ ጥቃት አድርሰዋል፣ እንዲሁም የታሰሩ አሉ ሲል የአረና ትግራይ ፓርቲ ከሷል። የፓርቲው ሊቀ መንበራቱ አቶ አብርሃ ደስታ እንደገለጹት ጉዳት የደረሰባቸውና የታሰሩት ሰዎች የት እንዳሉ ለማወቅ አልተቻለም። የክፍለ ከተማው ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል ስለዚሁ ሲናገሩ ሰዎቹ የታሰሩት የአካባቢውን ሰላም ለማወክ ስለተንቀሳቀሱና የፖሊስ አባላትንም ስለመቱ ነው ብለዋል። በቁጥጥር ስር የዋሉ ሰዎችም በክፍለ ከተማው እንደሚገኙ ገልጸዋል። ሙልጌታ አጽብሃ ዝርዝሩን ልኮልናል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ዛሬ በሰጡት መግለጫ የፓርቲያቸውን አመራር ጨምሮ ከአስር በላይ ወጣቶች በመቀለ ኩሓ ክፍለ ከተማ በትናንትና እለት እንደታሰሩ ተናግረዋል። የታሰሩትም በሳምንቱ መጨረሻ ላይ ይካሄድ የነበረውን የጽዳት ዘመቻ ጋር ተያይዞ መሆኑን በመንግስት የጸጥታ አካላትም ጉዳት እንደደረሰባቸውም ገልጿል። ጉዳት ለደረሰባቸው የታሰሩ ሰዎችም ለመጠየቅ እንደተከለከሉና ያሉበትም ቦታ እንደማይታወቅ ገልጿል። መቀለ ከተማ ኩያ ክፍለ ከተማ ወጣቶች በጽዳት ላይ እየተሳተፉ እያለ ከዛ በኋላ ፖሊሶቹ መጥተው ደብድቧቸዋል ክፉኛ ደብድቧቸዋል የተወሰኑም ሆስፒታል የገቡ አሉ ከአስር በላይ የሚሆኑ ደግሞ የት እንደታሰሩ አይታወቅም ስለዚህ ይህንን በጣም ጸረ ህዝብ የሆነ ውሳኔ ነው አፋኝ ተግባር ነው በጣም የምናወግዘው ነው እስካሁን ምክንያቱም በትክክል አልታወቀም። ግን እዛ የነበሩ የዓይን እማኞች እንደነገሩን ከሆነ ልጆቹ የተደበደቡት የታሰሩት፣ እየተወሰኑ ለምን በጽዳት ዘመቻው ላይ ተሳተፋችሁ በሚል ነው ይላሉ። የተወሰኑ ደግሞ ከጽዳት ዘመቻው በኋላ ልትሰበሰቡ አስባችሁ ነበረ በሚል ምክንያት ነው ፖሊስ የደበደባቸው ነው የሚሉት። ግን እውነተኛውን ለምን እንደተደብደቡ ለምን እንደታሰሩ ትክክለኛው ምክንያት ማወቅ አልቻልንም። ምክንያቱም ልጆቹ ማግኘት አልቻልንም። ከነዚህ የታሰሩ ወጣቶች አንዱ አቶ ጽጋው ቆባ የሚባል የአረና የቁጥጥር ኮሚቴ ምክትል ሰብሳቢ ነው። ስለዚህ አባላችንም የት እንደታሰረ፣ የት እንዳለ አናቅም። እስካሁን ድረስ የታሰሩት ሰዎች በእንደርታ ሕዝብ ላይ የሚደርስ በደል እንዲቆም ኮሚቴ መስርተው እየተንቀሳቀሱ የነበሩ ሰዎች ናቸው ብለዋል አቶ አብርሃም አሁን እየተካሄዱ ያሉ ዘመቻዎች ስም ማጥፋት ዘመቻዎች አሉ፣ ስድቦች አሉ። ስለዚህ ለመብታቸው በሚታገሉ ወጣቶች ላይ እየተሰነዘረ ያለው ስድብ የማጥላላት ዘመቻ ለትግራይ አንድነት በጣም አደገኛ ነው። ስለዚህ ለትግራይ ህዝብ ጥቅም፣ ደህንነት ሲባል መከባበር መኖር አለበት። ሰዎች መብታቸው ሲጠይቁ ከመብት ጠያቄዎች ጎን ልንሰለፍ ይገባል። ልንሰድባቸው አይገባም። በዚህ ከቀጠልን ግን አስከፊ ውጤት መንግስት በህዝብ ላይ ያለውን ችግር ባለመፍታቱ ዜጎች ህይወታቸውን ለመለወጥ በህገወጥ መንገድ ስደት እየሄዱ መሆናቸውም ገልጿል። በዚህ መሰረትም የብዙ ሰዎች ህይወት እየጠፋ ነው ብሏል። የኩሃ ክፍለ ከተማ ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል በትናንትናው እለት ለአካባቢያችን ንጽህና አስተዋጽኦ ያለው የጽዳት ዘመቻ ወጣቶቹ ካካሄዱ በኋላ ግርግር ለመፍጠር የተንቀሳቀሱ ሰዎች በጸጥታ አካላት ስርዓት እንዲይዙ ቢነገራቸውም ፍቃደኛ ባለመሆናቸውን ፖሊስ ላይም ጥቃት ለመፈጸም ስለተንቀሳቀሱ ነው በቁጥጥር ስር ያዋልናቸው ብለዋል። ድሕሪ ጥርት ግን ንዛ ዓዲ እዚኣ እዛ ክልል እዚኣ ቅዛ ዘላ ሰላምን ክንነትን ከጽዳት ዘመቻው በኋላ በዚህ ክልል ያለውን ሰላም ለማደፍረስ በተለይ ደግሞ በኩሓ ክፍለ ከተማ ህውከትና ግርግር ለመፍጠር ወደ አደባባይ ወጥተው መንቀሳቀስ ጀመሩ ወጣቶቹ። የጸጥታ አካልም አካሄዱ ትክክል እንዳልሆነ ድምፅ ማጉያ እየተጠቀመ የሰላም ማደፍረስ እንቅስቃሴ ነውና አቁሙ ብሏል፣ ግን ሊሰሙ አልቻሉም። ከዛ አልፈው ከፖሊስ ጋር ወደ መጣላትና መተናነቅ ነው የገቡት። በዚህ መሰረትም የጸጥታ አካል ይህንን ህውከት ለፈጠሩ ሰዎች ያለምንም ችግር በቁጥጥር ስር አውሏል ተጠቅሏቸዋል ነው ያሉት የፖሊስ አዛዡ። ተደብድቦ ሆስፒታል የገባ ሰው እንዳለ የሚገለጸው ሐሰት ነው ብለዋል። በፖሊስ ቁጥጥር ስር ያሉት ሰዎችም በክፍለ ከተማው እንዳሉ ወደ ሌላ ቦታ አልተወሰዱም ሲሉ ተናግሯል። ለአሜሪካ ድምጽ ሙሉጌታ ጽበሃ መቅለብ። አመሰግናለሁ ሙሉጌታ። ተከታዩ ዘገባ ወደ አሜሪካ ፖለቲካ ይወስደናል። በሕይወቴ ላይ ዛቻ እየበዛብኝ መጥቷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኤልሃን ኦማር ስሞት አሰምተዋል። የግድያ ዛቻው በተለይ እንደተጠናከረባቸው እንደ ራሴዋ እየተናገሩ ያሉት መስከረም 1994 ዓ ምህረት በኢትዮጵያ አቆጣጠር ሀገሪቱ ላይ ከተፈጸመው የሽብር ጥቃት ጋር የተገናኘውን ሐሳባቸውን በብርቱ የነቀፉት ፕሬዚደንት ዶናልድ ትራምፕ ከትዊተር መልእክታቸው ጋር የጥቃቱን ቪዲዮ አያይዘው ካወጡ ወዲህ መሆኑን አመልክተዋል። ሪፖርተራችን ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች። ኢልሃን ኦማር ትናንት እሁድ ባወጡት መግለጫቸው አብዛኞቹ እንገልሻለን የሚሉት ዛቻዎች ሚስተር ትራምፕ የለቀቁትን ቪዲዮ በቀጥታ የሚጠቅሱ እንደሆኑ ነው ያስታወቁት። ዩናይትድ ስቴትስ ውስጥ የቀኝ ክንፍ አክራሪዎች ጥቃትና የጥላቻ አድራጎት እየበረከተ መምጣቱን ያመለከቱት የምክር ቤት አባሏ ትረምፕ እነዚህን አድራጎቶች ማበረታታቸውን በቸልታ ልናልፈው አንችልም ሲሉ አሳስበዋል። ቀደም ብሎ የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ፕሬዚደንቱ የእስልምና ሃይማኖት ጥላቻ እና በእምነቱ ተከታዮች ላይ ጥቃት እንዲፈጸም ይቀሰቅሳሉ የሚለውን ውንጀላ አስተባብለውታል። በእርግጥ ፕሬዚዳንቱ ማንንም አይጠሉም ማንም ላይ ጥቃት እንዲደርስም ፈጽሞ አይፈልጉም። ይሁን እንጂ ፕሬዚዳንቱ አንድ ጊዜ ብቻ ሳይሆን በየጊዜው ጸረ ሴማዊ ነገር የመናገር ታሪክ ያላቸውን እኚህን የኮንግረስ አባል ተጠያቂ ማድረግ አለባቸው። ትልቁ ጥያቄ መሆን ያለበት ዲሞክራቶቹ ለምን ይህንን አያደርጉም የሚለው ነው። በጣም አጸያፊ ነገር መናገራቸውን ቀጥለዋል። እነሱ ግን አውቆ እንዳላወቀ ሆነዋል። ባለፈው ወር የተወካዮች ምክር ቤት አባሏ ኢልሃን ኦማር ለሙስሊሞች ሲቪል መብቶች መከበር በሚሟገተው ኬር በሚል አህጽሮት የሚጠራው ምክር ቤት ስብሰባ ላይ በሙስሊሞች ላይ ስለሚደርሱ አድሎዎችና በጥርጣሬ መታየት በሞቀ ስሜት ንግግር አድርገዋል። በዚያ ንግግራቸው የአሜሪካና የእስልምና እምነት ግንኙነት ምክር ቤት የተባለው ተቋም ከመስከረም አንዱ ጥቃት በኋላ የተቋቋመው አንዳንድ ሰዎች አንድ ነገር ስላደረጉ ሁላችንም የሲቪል መብቶቻችንን እያጣን መሆኑን በመገንዘቡ ነው ብለው ነበር። አርብ ዕለት ፕሬዚደንት ትረምፕ በትዊተር አንድ ሰው አንድ ነገር ስላደረገ የሚሉትን ቃላት ከዚያም ከአርባ ሰከንድ በላይ የሆነ ከመስከረም አንዱ የሽብርተኛ ጥቃት የዜና ዘገባ የተወሰደ ቪዲዮ አስከትለው አውጥተዋል። ኢልሃን ኦማርን የሚተቿቸው ወገኖች የኮንግረስ አባሏን የተቀረውን ንግግራቸውን ሳይጠቅሱ ያን ሀረግ መዘው የሽብር ጥቃቶቹን ኢሰባዊነት አቃለዋል በማለት ይከሷቸዋል። የመስከረም አንድ ትዝታችን የቅዱሳን ትዝታችን ነው። ስለዚያ ቀን የሚደረግ ማናቸውም ንግግር በሚገባው ታላቅ ጥንቃቄና ክብር መሆን አለበት ያሉት የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፐሎሲ፣ ፕሬዝደንቱ በትዊተር ያወጡትን ቪዲዮ ክብረ ነክና አደገኛ በመሆኑ መነሳት አለበት ብለዋል። ቆንጅታዬን እናመሰግናለን። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና እኔም ሰሎሞን አባተነን እኔም ሰሎሞን አባተነን። ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ላይ ነው አዲስ አበባ። አሁን ወደ ተከታዩ ቅንብር እናልፋለን። ስፖርት እንደምናመሽታችሁልናል የተከበራችሁ አድማጮቻችን፣ በትላንቱ የፓሪስ ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ ድል ተቀዳጅተዋል። በዋርሶ ፖላንድም በወንዶቹ ቀዳሚውን ስፍራ ወስደዋል። በእግር ኳስ በእንግሊዙ ፕሪሚየር ሊግ ሊቨርፑል ሰንጠረዙን መምራት ጀምሯል። ሻምፒዮን የመሆን ዕድሉንም አስፍቷል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የሩጫውን ስፖርት ዜና ላስቀድም። ትላንት በአውሮፓ ሁለት የማራቶን ውድድሮች ተካሂደዋል፣ በፓሪስና ዋርሶ። በፓሪሱ የወንዶቹን አብርሃም ላው፣ የሴቶቹን ገለቴ ቡርቃ አሸንፈዋል። በዚህ በ43ስተኛው የሽናይደር ኤሌክትሪክ ፓሪስ ማራቶን አብርሃም ላው በአንደኝነት ሲያጠቃልል ጊዜው 2 ሰዓት ከ7 ደቂቃ 05 ሴኮንድ ነው። ሁለተኛ የወጣውን ሌላውን የኢትዮጵያ አትሌት አሰፋ መንግሥቱን በ20 ሴኮንዶች ቀድሞታል በሴቶቹም በተመሳሳይ ተከታትለው በመግባት ያሸነፉት ገለቴ ቡርቃና አዝመራ ገብሩ ናቸው በአምስት ሴኮንድ ሲለያዩ የገለቴ ሰዓት 2:22:47 ተመዝግቧል አብርሃም ላው በተከታታይ ለሦስተኛ ጊዜ ያሸንፋል ተብሎ የተጠበቀውን ኬንያዊ ፖል ሎኒያን ጋታን ዕድል አጨናግፏል አብርሃ ለማብቃት ሦስት ኪሎ ሜትር ሲቀራቸው ነበር ከቀዳሚዎቹ መካከል ተስፈንጥሮ ወጥቶ ያመለጣቸውና በዚያው የጨረሰው። ሁለተኛ የወጣው አሰፋ መንግሥቱ ቀደም ሲል በሶል ደቡብ ኮሪያ፣ በኬፕ ታውንና ብሎ ፎንቴን ደቡብ አፍሪካ ማራቶኖች ማሸነፉ ይታወሳል። የሴቶቹ እንደተጠበቀው ከባድ ፉክክር የታየበት ሆኗል። ግማሽ እንደሮጡ የከባድ ሚዛን ተፎካካሪዎቹ ስድስት ነበሩ። ከዚያም ሰላሳኛው ኪሎ ሜትር ላይ ኬንያዊቷ ሳሊ ቼፕ ዬጎ ሰብራ ወጣች። ገሌቴ ቡርቃ አዝመራ ገብሩና አዝመራ አብርሃ ተከተሏት። ቼፒየጎ ቀስ በቀስ ደክሟት ቀረች። እንደ አውሮፓውያን ዘመን አቆጣጠር በ2008 በአዳራሽ ውስጥ የሺህ 500 የዓለም ሻምፒዮኗ ገሌቴ ቡርቃ በመጨረሻው ኪሎ ሜትር ላይ ነጥቃ መለጠች፣ ሁለተኛ ማራቶኗን አሸነፈች። ወደ ወርሶ ፖላንድ ስንሸጋገር የወንዶቹን ረጋ ሳምንዳዬ ከኢትዮጵያ የሴቶቹን ሺላ ጄሮቲች ከኬንያ ማሸነፋቸውን እናገኛለን። ሺላ የኮርሱንም ሬኮርድ ሰብራለች። ረጋሳም እንዳይ ባስገራሚ አጨራረስ ኬንያዊውን ታዋቂ ሯጭ ኢስኬል ኦሙሎን ቀድሞ በመግባት ነው ድል የተቀዳጀው። 20942 ተመዝግቧል። ጊዜው ለሌላ የአትሌቲክስና እግር ኳስ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ግርማቸው ከበደ ልውሰዳችሁ። መቀጠል ትችላለህ ግርማቸው። የአፍሪካ አትሌቲክስ ኮንፌዴሬሽን የሚያዘጋጀው የ20 እና 18 ዓመት በታች የአፍሪካ አትሌቲክስ ሻምፒዮና ነገ በአቢጃን ኮት ዲቯር ይጀመራል። በዚህ ውድድር ላይ የሚሳተፈው የኢትዮጵያ አትሌቲክስ ብሔራዊ ቡድን ባለፈው ቅዳሜ ይፋዊ አሸኛኘት የተደረገለት ሲሆን ትናንት አቢጃን ገብቷል። 111 አባላት ያሉት የልዑካን ቡድኑ 82 አትሌቶችና 14 አሰልጣኞችን ይዟል። የአትሌቲክስ ብሔራዊ ቡድኑ ላለፉት 6 ሳምንታት በአዲስ አበባ ሰበታና ስሉልታ ልምምዶችን ሲያደርግ ቆይቷል። ከ20 ዓመት በታች የአፍሪካ አትሌቲክስ ሻምፒዮና ለ14ተኛ ጊዜ የሚካሄድ ሲሆን በአልጄሪያ የተካሄደውን 13ተኛውን ውድድር ኢትዮጵያ በ13 ወርቅ 13 ብርና 12 ነሐስ በአጠቃላይ በ38 ሜዳሊያዎች አንደኛ ሆና መጨረሷ ይታወሳል። ከ18 ከሰዓት በታች ውድድሩ ደግሞ ለሶስተኛ ጊዜ የሚካሄድ ነው። ኢትዮጵያ የ2020 የአፍሪካ ሀገራት የእግር ኳስ ሻምፒዮና ወይም ቻን አስተናጋጅነትን ተነጥቃለች። በሀገር ውስጥ ሊጎች ብቻ ከሚመረጡ ተጫዋቾች በሚሰሩ 16 ብሔራዊ ቡድኖች መካከል የሚደረገውን የአፍሪካ ሀገራት ሻምፒዮና ቻን ኢትዮጵያ ለማዘጋጀት በይፋ የተረከበችው ባለፈው አመት አጋማሽ ነበር። በመጪው አመት ጥሮር ላይ በአዲስ አበባ፣ መቀለ፣ ባህር ዳርና ድሬዳዋ ስታዲየሞች ሊዘጋጅ የነበረው ውድድር ግን ከኢትዮጵያ መነጠቁን የአፍሪካ እግር ኳስ ኮንፌዴሬሽን አስታውቋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሁለት ጊዜ የምርመራ ቡድኑን ወደ ኢትዮጵያ የላከ ሲሆን ስታዲየሞቹ በአንድ አመት ጊዜ ውስጥ ዝግጁ ሆነው ውድድሩን ስለማስተናገዳቸው ያለውን ስጋት ሲገልጽ ቆይቷል። የካፍ ፕሬዝዳንት አህመድ አህመድ እንዳሉት ግን የኢትዮጵያ እግር ኳስ ፌዴሬሽን ራሱን ከአስተናጋጅነት ለማግለል ባቀረበው ጥያቄ መሰረት የቻን 2020 ውድድር ከኢትዮጵያ ተነጥቆ ለካሜሩን ተሰጥቷል። ሆኖም የኢትዮጵያ እግር ኳስ ፌዴሬሽን ቃል አቀባይ አቶ ባህሩ ጥላሁን ፌዴሬሽኑ ራሱን ከአስተናጋጅነት እንዳላገለልና ውሳኔው የካፍ ስራ አስፈጻሚ ኮሚቴ ብቻ መሆኑን ለቪኦኤ ተናግረዋል። በሀያኛው ሳምንት የኢትዮጵያ ፕሪምየር ሊግ ቅዱስ ጊዮርጊስ ወደ አሸናፊነት ሲመለስ የሊጉ መሪ መቀለ ሰባ እንደርታ ተሸንፏል። ባለፉት ጨዋታዎች በጅማ አባ ጅፋር የተሸነፈውና ከስሁል ሽረ ጋር አቻ የተለያየው ቅዱስ ጊዮርጊስ በሜዳው ሲዳማ ቡናን አሸንፎ ወደ ድል ተመልሷል። አዲስ አበባ ላይ በተደረገውና ከፍተኛ ፉክክር በታየበት ጨዋታ ቅዱስ ጊዮርጊስ ሁለት ለዜሮ ሲያሸንፍ ጎሎቹን ኢሱፍ ብሩሃና እንዲሁም አቡበከር ሳኔ አስቆጥረዋል። ወደ ባህር ዳር ያመራው የሊጉ መሪ መቀለ በባህር ዳር ከተማ አንድ ለዜሮ ተሸንፏል። የባህር ዳርን የአሸናፊነት ኳስ ከመረብ ያሳረፈው ሳላምላክ ተገኝ ነው። ሌላኛው የወንጫ ተፎካካሪ ፋሲል ከነማ በሜዳው ከደቡብ ፖሊስ ጋር አንድ ለአንድ ተለያይቶ ነጥብ ጥሏል። በሌሎች የሀያኛው ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ወልዋሏ አዲግራት ዩኒቨርሲቲ መከላከያን አንድ ለዜሮ ድሬዳዋ ከተማ ከሜዳው ውጪ ደደቢትን ሶስት ለሁለት ጅማ አባጅፋር ስሁል ሽሬን ሁለት ለዜሮ ወደ አዳማ ያመራው ሀዋሳ ከተማ አዳማ ከተማን ሁለት ለአንድ እንዲሁም ወላይታ ድቻ ኢትዮጵያ ቡናን ሁለት ለአንድ አሸንፈዋል። የደረጃ ሰንጠረዡን መቀለ በአርባ ሁለት ነጥብ ሲመራ ፋሲልና ሲዳማ ቡና በእኩል ሰላሳ አራት ነጥብ በጎል ክፍያ ተበላልጠው ሁለተኛና ሶስተኛ ናቸው። ደደቢት፣ ስሁል ሽረ እና መከላከያ የመጨረሻዎቹ ሶስት ደረጃዎች ይዘዋል። ወደ እንግሊዝ ፕሪምየር ሊግ ስናመራ ሊቨርፑል ወደ ዋንጫ የሚያደርገውን ግስጋሴ አሁንም ቀጥሏል። በእንግሊዝ ፕሪምየር ሊግ ትላንት በተደረጉ ጨዋታዎች የፔፕ ጋርዲዮላው ማንቸስተር ሲቲ ከሜዳ ውጪ ክሪስታል ፓላስን በራሄም ስተርሊንግ ሁለት ጎሎች ታግዞ 3 ለ1 በማሸነፉ ለጥቂት ሰዓታት መሪነቱን ይዞ ነበር። ሆኖም ሊቨርፑል ከአምስት ዓመታት በፊት ከሊግ ዋንጫ መንገድ ያስቀረውን ቼልሲን በማሸነፍ ወደ መሪነቱ ተመልሷል። የቀዮቹ ሁለት ጎሎች በሁለተኛው አጋማሽ የተገኙ ሲሆን ሳዲዮ ማኔ ከጆርዳን ሄንደርሰን የተሻገረለትን ኳስ በጭንቅላቱ በመግጨት ከመረብ ሲያሳርፍ፣ መሐመድ ሳላህ በፍጹም ቅጣት ምትክልሉ አቅራቢያ ያገኛትን ኳስ እንደ ጥይት በመተኮስ ወደ ጎልነት ቀይሯታል። ድሉ የየርገን ክሎፕን ቡድን እንደገና ወደ መሪነት የመለሰ ሲሆን በውድድር ዘመኑ ሊቨርፑልና ማንቸስተር ሲቲ ለ21 ጊዜያት የሊጉን መሪነት እንዲቀያየሩም አድርጓል። ማንቸስተር ሲቲ ግን አንድ ተስተካካይ ጨዋታ ይቀረዋል። በሳምንቱ ቶተናም ሄደርስፊልድን ማንቸስተር ዩናይትድ ደግሞ ዌስት ሃምን በማሸነፍ በሚቀጥለው የውድድር ዘመን የአውሮፓ ቻምፒየንስ ሊግ ለመግባት የሚያስችለውን ቦታ ይዞ ለመጨረስ የሚያደርጉትን ትግል ቀጥለዋል። ሌላኛው ተፎካካሪ አርሰናል ደግሞ ዋትፎርድን ከጥቂት ደቂቃዎች በኋላ የሚገጥም ይሆናል። የ28 ጊዜ የጀርመንና አምስት ጊዜ የአውሮፓ ሻምፒዮኑ ባየር ሚኒክ ለኢትዮጵያ እግር ኳስ ድጋፍ በሚያደርግበት መንገድ ዙሪያ በመጪው ረቡ ከኢትዮጵያ እግር ኳስ ፌዴሬሽን ጋር የመግባቢያ ሰነድ ይፈራረባል። የጀርመኑ ታላቅ ክለብ የቀድሞ አጥቂውን ኤልበርን እና የክለቡን መልማዮች የያዘ የልዑካን ቡድን ወደ አዲስ አበባ ልኳል። በመጪው ረቡ በአዲስ አበባ ከሚገኙ ስምንት የታዳጊ ቡድኖች የሚያደርጉትንም ጨዋታ የልዑካን ቡድኑ ይከታተላል። ይህ ጨዋታ የባየርን መልማዮች በአዲስ አበባ አካዳሚ መክፈት ይቻል እንደሆነ የሚገ እየተመገሙበት ነው ተብሏል። አመሰግናለሁ። ግርማቸው ከበደ ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰሎሞን፣ አንተንም እንደዚሁም፣ አዲስ አበባ ላይ ግርማቸው ከበደን ለስፖርት ዘገባዎቹ አመሰግናለሁ። ቀጣዩ አፍሪካ ነክ ርዕሶች ይሆናል። ሱዳን ውስጥ ለአራት ወራት ያህል ሕዝባዊ ተቃውሞ ሲካሄድ ከቆየ በኋላ ሀገሪቱን ለሰላሳ ዓመታት የመሯት ሐሰን ዑምር አልበሽር ከሥልጣን ተወግደዋል። ወታደሮቹ ሥልጣኑን በሁለት ዓመታት ውስጥ ወይም ከዚያ ባነሰ ጊዜ ለሲቪሎች እናስረክባለን ብለዋል። ተቃዋሚ ሰልፈኞች ግን ይህንን አይቀበሉም ዛሬውኑ ስልጣን ለሲቪሎች ባይ ናቸው። ስለ ሱዳን የሰሞኑ ሁኔታ እንዲያብራሩ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች መምህር የሆኑትን አቶ መሐሪ ዮሐንስንና የለንደን ነዋሪውን እና የመብቶች ተሟጋች እና ተንታኙን አቶ አብዱራህማን ሰይድን ጋብዘናል። አዳነች ፍስሐ ነች ያነጋገራቸው። የታየው ለውጥ ስር ነቀል ሳይሆን ለይስሙላ የተደረገ እንደሚመስላቸው የሚናገሩት አቶ አብዱራህማን ሰይድ ይጀምራሉ። ወታደራዊ ለውጥ ነው የተገኘው። ምክንያቱም ኦመር አልበሺር በሺህ ዘጠኝ መቶ ሰማንያ ዘጠኝ እንደ አውሮፓው አቆጣጠር በወታደራዊ መፈንቅለ መንግስት ነበር የመጣው። የወታደሩ ኃላፊ ሆኖ ነው የቆየው እስካሁን ለሰላሳ ዓመታት ማለት ነው በዛው ላይ ኦመር አልበሺር እና የአሁኑ አዲሱ የወታደራዊ አስተዳደር አንድ ፓርቲና አንድ መንግስት ነበር የነበሩት። የተቀየረው ሰውየው ብቻ ነው፣ ስርዓቱ ግን እንዳለ ነው። በዛው ላይ ኦመር አልበሺር እንዲወርድ የተጠየቀው በህዝቡ ወደ ሲቪሊያን አስተዳደር እንዲቀያየር ነበር። በአሁኑ ጊዜ ግን አትሊስት ለሚመጣው ሁለት ዓመታት በጊዜያዊ ወታደራዊ ካውንስል ነው ሊተዳደር የተባለው። ስር ነቀል ለውጥ አይደለም። አቶ መሀር ዮሐንስ ደግሞ ካለፈው ታሳስ ወር አንስቶ በዳቦ ዋጋ መናር ምክንያት የተጀመረው ተቃውሞ ስለደረሰበት ደረጃ ያብራራሉ። ከዲሰምበር ጀምሮ የሱዳን ህዝብ የዳቦ ዋጋ ጭማሪ የተነሳ ከዛም ቀጥሎ ስርአት ለውጥ እንዲኖር ሰላማዊ አመፅ ነበረ። ስንከታተለው እንደነበረ ተቃዋሚዎች ወይ ሰልፈኞች የሱዳን ሚሊታሪ ሄድኳርተር ተሰብስበው ወይ ደግሞ እሱን ለመቆጣጠር መኮራቸው እና ወታደሮቹም ደግሞ ሴኩሪቲ ሰርቪሱ የሚደርሰውን ጥቃት ሲከላከሉላቸው የታየ ነገር አለ። ዞሮ ዞሮ ለእኔ ኩዴታ ተካሄደ ለማለት ይከብደኛል። አቶ መሐሪ ዮሀንስ አያይዘውም ለሰላሳ አመታት ዓመታት ያህል በስልጣን ላይ የቆየው የዑመር አልበሽር መንግስትም ወታደራዊ አገዛዝ ሊባል የሚችል በመሆኑ አሁን የተደረገው ለውጥ ዑመር አልበሽርን በሚገኙበት ስምምነት የተፈጸመ እንደሚመስላቸው ጠቁመዋል። ለሰላሳ ዓመታት ፕሬዚደንት አልበሽር በስልጣን ላይ የቆይበት ስርአትም ያው ወታደራዊ መንግስት ብለህ ልትወስደ የሚችል ነው። በእርግጥ መጀመሪያ እስላሚክ ፍሮንት ከዛም ቀጥሎ የናሽናል ኮንግረስ ፓርቲ የሚባል ድርጅት ተቋቁሞ ነበር ሲመራ የነበረው። አሁን ደግሞ ፕሬዚደንት አልበሽር መሩ የነበረው ስርዓት የተለየ ስርዓት ለማፍጠር የተነሱ ናቸው ብዬ አልወስዳቸውም። በእርግጥም ፕሬዚደንት አልበሽር ለሰላሳ ዓመታት በስልጣን ሲቆዩ፣ አሁን ያሉት ሰዎች ቁልፍ ሚና ይዘው የቀጠሉ ሰዎች ናቸው። ስለዚህ የህዝቡ ጥያቄ መሰረት ተደርጎ የሚነሱ አመጾች ሀገሪቷን ወደ ከፋ የእርስ በርስ ጦርነት እና የደም መፋሰስ እንዳይወስዳት በተለይ በከፍተኛ የወታደራዊ እና የሴክሪት ሰርቪስ ወይ የድህንነት መስሪያ ቤት ኃላፊዎች ስምምነት አልበሽርም ጭምር የተስማሙበት የስልጣን መለዋወጥ የሰዎች መለዋወጡ እንጂ እኔ መሰረታዊ ለውጥ የመጣ ኩዴታ ተደረገ ለማለት በጣም ከባድ ይሆናል። ህዝባዊ አመፁን የመራው ማን ነው በሚለው ነጥብ ላይም የተለያየ አመለካከት እንዳለ አቶ መሀሪ ገልጸዋል። ሰላማዊ ሰልፉን ማን እንደመራው በተመለከተ የህዝብ አመፁን የባለሙያዎች ማህበር የሚባለው እኔም ይመራሁት ይላል። ተቃዋሚዎች ደግሞ እኛንም የመራ ነው የሚልም አለ። ዞሮ ዞሮ ግን ማንም ይምራው ማንም አመፁ ያንቀሳቀሱ ወይ ደግሞ ከፊት ሆነው ሲመሩት የነበሩ ወጣቶችን ጭምር ይሁን ወይ ደግሞ ተቃዋሚ ፓርቲዎቹ ወይ ሲቪል ማህበራቱ የጠበቁት ለውጥ መጣ ሊባል አይችልም። ከእነሱ ኤክስፔክቴሽንና ከእነሱ ቁጥጥር ውጭ ወታደራዊ ኃይሉ ያው በስልጣን ለመቆየት የሚያስችለውን የስልጣን ድልድል አድርገዋል ማለት እንችላለን። በሱዳን ታሪክ ለረጅም ጊዜ ሲካሄድ የነበሩት የወታደራዊ መፈንቅለ መንግስታትን የሚመሳሰል ነገር ሆኖ አላገኘሁትም። ወታደራዊ ኃይል በመፈንቅለ መንግስት ስልጣን ሲይዝ በአሁኑ ወቅት ብዙም ተቀባይነት እንደሌለው የሚታወቅ ነው። የአፍሪካ ህብረት የረጅም ጊዜ ፕሬዚዳንቱን በወታደራዊ ኃይል ማውረዱ ተገቢ እንዳልሆነ ባለፈው ሐሙስ ገልጾ ሰላምና መታገስ እንዲኖር ጥሪ ማድረጉን ኤኤፍፒ የፈረንሳይ የዜና አገልግሎት ዘግቧል። አቶ አብድራህማን ሰይድ ታዲያ ሱዳን በአሁኑ ወቅት አደገኛ ደረጃ ላይ ትገኛለች ይላሉ። በአሁኑ ጊዜ ሱዳን አደገኛ ስቴጅ ላይ ነው ደርሰው ያሉት በአንድ በኩል የጎረቤት ሀገሮች በተለይ ወደ ሰሜን ግብጽና ወደ ምስራቅ ኤርትራና ሌላ አካባቢዎች ያሉት ዲክታቶሮች ሱዳን ውስጥ ምናልባት በህዝብ አመት የተቀየረ ዴሞክራሲ ያስመጣ ኃይል ሊያዩ አይፈልጉም እና አማራጩ ምን ሊሆን ይችላል? ምክንያቱም ለምሳሌ ድሮ መሀሪ ሲለው እንደነበር የናሽናል ኮንግረስ የሚል ፓርቲ ያላቸውን አልበሺር እና በካውንስሉ ስቴትመንት ላይ ባወጡት ዜና ያ ፓርቲ ዲዞልቭ አላረጉትም እንዳለ ነው ያለው። እና አልበሺርን ብቻ የሆነ ቦታ ላይ ደብቀው ሌላው ግን እንዳለ ሊሆን ነው ማለት ነው። እንደዛ ከሆነ ህዝቡ አይቀበለውም። ህዝቡ ካልተቀበለው ደግሞ ምን ሊሆን ነው? ሱዳን ውስጥ ታጣቂዎች አሉ። በሪጅን ውስጥ ለምሳሌ በዳርፎር፣ በኑቢያን ኤሪያ፣ በደማዚን ኤሪያ አሉ ታጣቂ ኃይሎች። እነዚህ ምናልባት ፓወር ቫኪዩሙን ካርቱም ላይ የሚታየው ፓወር ቫኪዩም እሱን ተጠቅመው ምናልባት ኤሪያቸውን የኮንትሮል የማድረግ ቴምፕቴሽንስ ሊኖራቸው ይችላል። ገዢው የአልበሽር መንግስት ፓርቲም ቢሆን ሚሊሻዎችና ጠንካራ ወታደራዊ መሰረት አለው ይላሉ አቶ አብድራሕማን ሰይድ። ኮንግረስ ፓርቲው ራሱ ገዢው ፓርቲ የአልበሺር ፓርቲ የራሱ የሆኑ ሚሊሻና በዛው ላይም በሰራዊቱ ውስጥ ጠንካራ የሆነ ፕሬዘንስ አላቸው። ህላዊ አላቸው። ባለፉት ሰላሳ አመታት ለምሳሌ የእነሱ ሰውን ብቻ ነበር ቅድሚያ እየሰጡ ወደ ስልጣን ሲያመጡ የነበረው በየ አካባቢ ማለት ነው። በሰራዊቱ በጸጥታ ሀይሎቹ በሲቪል ሰርቪሱን በሁሉም አካባቢ እና እነዚህ ሁሉ ኢንትረስት አላቸው ከአልበሺር ጋር የተያያዘ እነሱን ሊያስወግድ የሚችል ሀይል በአሁኑ ጊዜ ያለ አይመስለኝም እና በዚህ አካባቢ እንግዲህ የሚያስፈራው ምንድን ነው የእርስ በርስ ጦርነት እንዳይከፈት እንደዛ ከተከፈት ሱዳን አለቀለት ማለት ነው የአሁኑ ሱዳን ለምሳሌ ምናልባት ወደ ሌላ ሶስት አራት የምትከፋፈልበት ሁኔታ ሊገኝ ይችላል እንደ ሊቢያም የምትሆንበት ሁኔታም ሊፈጠር ይችላል የግብጽ ሚና እዚህ ላይ ምን ሊሆን ይችላል ይሄም ቆይቶ ሊታይ የሚችል ነው። ምክንያቱም ባለፈው የነበረው የአልበሽር ስርአት ይሁን በጠቅላላ የሱዳን አቋም ከግብጽ ጋር ብዙ ጥሩ ግንኙነት አልነበራቸውም። በተለይ በአባይ የተነሳ ትንሽ ቅሬታዎች ነበሩ በግብጾች አካባቢ። እና በአሁኑ መንግስት ሙሉ በሙሉ የግብጽ ደጋፊ ከሆነ እንግዲህ ምን አይነት ለውጥ ሊታይ ነው? ሪጅኑ ላይ ኢትዮጵያ ላይ ምን አይነት ኢንፍሉወንስ ይኖረዋል? መታየት የሚኖርበት ጉዳይ ሊሆን ነው። አድማጮች በሱዳን የተካሄደውን ፈንቅለ መንግስት አቶ አብዱራህማን ጀመር ባደረጉት መሰረት በጎርቤት አገሮች ላይ ስለሚኖሩ ተጽዕኖ የሚገልጸው ሁለተኛ ክፍል ውይይት በመጪው ሰኞ ይቀርባልና ተከታተሉ። ነው አድማጮች አዳነችና እንግዶቿን አመስግነን ወደ ቀጣዩና የመጨረሻው ቅንብር እንለፍ። ውይይት የቀድሞ የኢትዮጵያ የውጭ ጉዳይ ምክትል ሚኒስትርና ዛሬ በአፍሪቃና መካከለኛው ምስራቅ የጸጥታና ስትራቴጂ ጉዳዮች ላይ ምርምር የሚያካሄድ አፍሪቃዊ ተቋም መስራችና መሪ ሻለቃ ዳዊት ወልደ ጊዮርጊስና በዓለም ባንክ የሥራ ኃላፊ ሆነው ያገለገሉት ዶክተር ዮናስ ብሩ ናቸው። ተወያዮቹ ዶክተር ዮናስ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በሚል ርዕስ ሰሞኑን አንድ ጽሑፍ አውጥተዋል። ሻለቃ ዳዊት ደግሞ ኢትዮጵያ ጠርዝ ላይ ያለች ሀገር የሚል ጽሑፍ አውጥተዋል። የውይይቱ መነሻም እነዚሁ ጽሁፎች ናቸው። ያወያያቸው አሉላ ከበደ ነው። ከትላንት በስቲያ በቀረበው የመጀመሪያ ክፍል ሻለቃ ዳዊት የሰጡትን አስተያየት በማስታወስ ተከታዩ ክፍል ይቀጥላል። ፌይልድ ስቴት ማለት ወደቀች ማለት አንድ የተወሰኑ ነገሮችን የሚያሟላ ነው። ፖርት እያንዳንዱ ክልል የታጠቀውን ኃይል መቆጣጠር አልተቻለም፣ ወይም ደግሞ የስራ ክፍፍሎችን በደንብ አልታየም። በክልል ውስጥ ያለው ልዩ ጦርና የፌዴራል ጦሩ ልዩነት የላቸውም። ስለዚህ በክልል ውስጥ ያለው ጦር የፈለገውን ነገር ማድረግ ይችላል። ቢፈልግ ከጎረቤት ክልል ጋር መዋጋት ይችላል። ቢፈልግ አገር ውስጥ ያለውን የፈለገው መሳሪያ ተጠቅሞ ሰውን መጨረስ ይችላል። ምንም ገደብ የለውም ለስልጣኑ። ይሄ አንዱ ነው። ሌላው የፖለቲካ ምህዳር ነው። የፖለቲካ ምህዳር ይሰፋል ተብሎ ነበረ። ዛሬ የፖለቲካ ምህዳሩ ጠቧል። ማ የት ሄደው ስለ ፖለቲካ መነጋገር የሚቻለው የትኛው ፓርቲ ነው? እንደ ልብ ኦሮሚያ ሄደው መናገር የሚችለው የትኛው ፓርቲ ነው? ወደ ደቡብ መነቃነቅ የሚችለው አማራ ሀገር እንኳን ለመሄድ በቅርቡ ብዙ ችግር እንዳጋጠማቸው ተመልሶ እናውቃለን። የፖለቲካ ምህዳሩ የለም፣ ጠቧል። ከዛ ደግሞ የሀገሩን ውስጥ ያለውን ሀብት ንቅናቄ፣ የትራንስፖርትም ሆነ የምጣኔ ሀብት ንቅናቄዎች ለመቆጣጠር ችግር አለ። ሲፈልጉ በአፋር በኩል ቤንዚን እንዳይመጣ ይዘጉታል። ማዕከላዊ መንግስት ሳይመከር ቤንዚን ከከተማ ውስጥ አይገባም። ኢምፖርት እቃዎች ወደ ከተማ ውስጥ አይገቡም። በሚፈልጉበት ጊዜ ክሪሚናል ጋንግ ተነስተው መንገዱን ይዘጉታል፣ ቀረጥ ያስከፍላሉ። በኋላ ቀረጥ ያስከፍላሉ። በየቦታው የሚፈልጉትን ስራ እየፈጸሙ ናቸው። የሚፈልጉትን እንቅስቃሴ እያደረጉ እያፈናቀ ተቀጠሉ ያው ደግሞ ማሲቭ የሆነ ዲስፕሌስመንት አለ። አራት ሚሊዮን የተፈናቀለ ህዝብ አለ። ከዛ ፐብሊክ ሰርቪስን መስጠትም አልተቻለም። የጤና፣ የትምህርት የውሃ፣ የኤሌክትሪክ ይሄንን መስጠት አልተቻለም። ኮራፕሽን እንዳለ ነው፣ አልተነቃነቀም። የመንግስት ኢኮኖሚ እየወደቀ ነው ያለው። የፎረን ኤክስቼንጅ ሪዘርቭ የመጨረሻው ለመድኃኒትና ለቤንዚን ማስመጫ ካልሆነ በስተቀር ምንም ገንዘብ የለንም ብሎ ተናግሯል የባንክ ገዢ። ይህን ኩሉ ደምሬ ነው ፌልድ ስቴት ችግር አለ ኢትዮጵያ ውስጥ ያልኩት ነው የወደቀ ሲሆን ሀገር ማለት ነው። ዶክተር ዮናስ የተከታዩን ድር ለእርሶ ልስጥ። በሻለቃ ዳዊት ሀሳቦች ላይ ተስፋ ለመቅረጦን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሰዎች ሻለቃ ዳዊት እንዳቀረቡት ያንህል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም። በጽሁፉ በመጀመሪያ ደረጃ ማለት የምፈልገው በለውጡ ተስፋ አልቆረጥኩም ብቻ ሳይሆን የኔ አቋም ከዛም ከፍ ያለ ነው። ለውጡ በአሁኑ ጊዜ የፕራይም ሚኒስተሩ የለውጡ አያያዝ በመሰረታዊ ደረጃ ትክክል ነው ብዬንማም ነው። ሆኖም ግን የአስተዳደሩ ወይንም የማኔጅመንት ብዙ ስህተቶች ተሰርቶ ነበረ። እነሱ ላይ ነው ያተኮርኩት። ጽሁፌንም እንዳየኸው ለዛም አስፈላጊ እርማቶች መደረግ አለባቸው የሚል ነው። አንደኛው። ሁለተኛው እስካሁን ድረስ የዘ ፐብሊክ ሪሌሽን መንግስት ከህዝብ ጋር ያለው ግንኙነት አልተመሰረተለትም ነበረ። እንግዲህ አሁን ኢትዮጵያ ውስጥ ያለው ኢፒአርዴፍ ነው ኢህአዴግ ነው ኢትዮጵያ ውስጥ አንድ ያለ ፓርቲ እዛ ፓርቲ ውስጥ ያሉት ባላቸው ፕላትፎርም ባላቸው መድረክ ያለውን ለውጥ እንዲሰምር ሊያደርጉትም ይችላሉ፣ ሊጎትቱትም ይችላሉ። ጠቅላይ ሚኒስትር አብይን በብዛት የደገፋቸው ከዛ ሲስተም ውጭ ያለ ኢትዮጵያዊ ነው። ዳያስፖራም ላይ ያለው፣ ኢትዮጵያም ውስጥ ያለው ተገልብጦ የወጣው ኢትዮጵያዊነት የኢትዮጵያ ናሽናሊዝምን ያቀፈው ነው። በዚህ በዘር ፖለቲካ የተመረረው ነበረ እሳቸውን ያቀፈው ትልቁ ስህተት የተሰራው ለዚህ ኢትዮጵያዊ ነኝ ብሎ ለነበረው ፕላትፎርም መፍጠር አልተቻለም። ያ ማለት ኦዲፒን ወይንም የእሳቸውን ፓርቲ ይተው ማለት አይደለም። በአሁኑ ጊዜ የእሳቸውን ፓርቲ መተው አይችሉም። ምክንያቱም አንድ ፕላትፎርም ላይ ሆነህ ነው ለውጡ መምራት የምትችለው። ግን ትልቁ የእሳቸው አሴት የነበረው ለዛ ህዝብ መድረክ አልተከፈተለትም ነበር። መድረክ ስላልተከፈተለት ደግሞ ያለውን ለውጥ ሊያበረክትለት የሚችልበት መንገድ ጠባብ ነበረ። ያ ነው ተደምሬያለሁ ብሎ የነበረው ተቀንሻለሁ ባለት ያስገባው ከሚል ነው እንጂ በመሰረታዊ ደረጃ ጠቅላይ ሚኒስተሩ እስካሁን የሚሰሯቸው ነገሮች የተሳሳቱ ናቸው ብዬ አላ። ሁለተኛ የእኔ እንግዲህ አመለካከት የሻለቃ ዳዊት አቀራረብ ላይ አንደኛ ይሄንን ችግር የፈጠረው መሰረታዊ ችግሮችን ሙሉ ለሙሉ የተቀበሏቸው አልመሰለኝም። ከዚህ ፕራይም ሚኒስትር ወይንም አሁን ያለው መንግስት ከዛ ነው እጅ የተጀመረው የሚለውን የተቀበሉት አልመሰለኝም ሙሉ ለሙሉ። በሁለተኛ ደረጃ ግን ያቀረቧቸው ብዙ ነገሮች ከተለያዩ ቦታ ላይ የተነሱ ናቸው፣ ኤፒሶዲክ ናቸው። ኤፒሶዲክ እንግዲህ ምንድን ነው? በአንድ ወቅት በአንድ ቦታ የሚከሰተው አይነት ናቸው እያሉን ነው። ነገሮች፣ እሱን ነው የማወራው። እኛ አንድን ለውጥ ማምጣት የምንችለው ሲስተሚክ የሆነ እሱ ላይ ፎከስ እስካደረግን ድረስ ነው ኢትዮጵያ ካለችበት ሁኔታ ላይ ተነስቶ ለውጥ በሚደረግበት ጊዜ አሁን የምናያቸው ብዙ ነገሮች ይመጣሉ። በእርግጥም ሁሉ ነገር ስላልተሰራ መሆን ከሚገባው በላይ እየተፈጠረ ነው። ከዛ ውጭ እንደ አንድ ነጥብ ማለት እንፈልገው በሻለቃ ዳዊት ላይ ብዙዎቹ ያቀረቧቸው እኔ ዓለም ባንክ የምሰራው ነበር ምሰራው ከሰባ አንድ ሀገር በላይ ሄጃ ለሁኝ ከሰባ አንድ ሀገር በላይ ኢኮኖሚውን አይቻለሁኝ፣ የሶሻል ሁኔታውን አይቻለሁኝ። በብዛትም ባይሆን የተወሰኑ አፍሪካ ሀገሮች ጋራ ትናለኝ፣ ግን በብዛት ኤዥያ እና ላቲን አሜሪካ ላይ ነበር ማደርገው። ብዙዎቹ አሁን ለምሳሌ ፌይልድ ስቴት ነው በሚሉበት ብዙዎቹ የተጠቀሙባቸው ነገሮች ትክክል አይደሉም። በእሳቸው መመዘኛ ከታየ ኢትዮጵያ ፌይልድ አትሆንም። በሳቸው መመዘኛ ትክክል አይደሉም ያሏቸውን በጣም ዝርዝር ውስጥም ባይገባ አንድ ሁለት ብለው ያሳዩን እስኪ። አዎ አሁን ለምሳሌ አንደኛው የተናገሯቸው ምን ይላል? ፌይልድ ስቴት ለመሆን ኢኮኖሚው የለም ወይንም ደግሞ የወደቀ ነው፣ ዲስፋንክሽናል ኢኮኖሚ የሚል አቀራረብ አላቸው። አሁን ያሉት ጠቅላይ ሚኒስተር የመጡት በሁለት ሺ አስራ ስምንት መጀመሪያ ላይ ነው። የአይ ኤም ኤፍ የኢኮኖሚክ ድገቶችን የሚያደርገው ከጁላይ እስከ ጁን ነው። እንግዲህ የመጀመሪያው የሁለት ሺ አስራ ሰባት ሰባት ነጥብ አምስት ፐርሰንት አድጓል ኢትዮጵያ ይላል። ከዛ ውስጥ የእሳቸው ሚና ሜቢ ሶስት አራት ወር ነው። ሊሞገሱበትም ሊወቀሱበትም የሚችል አይደለም። የሁለት ሺ አስራ ስምንቱን ግን አይ ኤም ኤፍ የሚለው ይሄም ግምት ነው፣ ስምንት ነጥብ አምስት ፐርሰንት ኢትዮጵያ አድጓል ይላል የማደግ እድል አለው ይላል። እስከ ጁን ሁለት ሺ አስራ ዘጠኝ ማለት ነው፣ ከሁለት ወር በኋላ ያንንም፣ ደግሞ በአፍሪካ ውስጥ የመጨረሻው ከፍተኛውን እድገት ያሳየ አንደኛ ኢትዮጵያ ነው፣ ሁለተኛ ሩዋንዳ ነው፣ ሶስተኛ ሴኔጋል ነው ይላል። ያንን በምንልበት ጊዜ እንዴት አድርገን ነው ኢኮኖሚው የለም ወይም ወድቋል ለምንለው? ይህ አንዱ ነው። ሁለተኛ ጥቀስ፣ የኢትዮጵያ ዴት ቱ ጂዲፒ ሬሾ ይላል ዳ ዘጠኝ ፐርሰንት ነው የኢትዮጵያ ብድር በነፍስ ወከፍ ሲለካ ከኢኮኖሚው ጋር ሲመዛዘን ይላል የዓለም ባንክን የሚሆን የዩናይትድ ኔሽን ወይም የአይምኤፍንም ዳታዎች በምንመለከትበት ጊዜ ከኢትዮጵያ የባሰ ወደ ሰባ አራት ሀገሮች አሉ። ከኢትዮጵያ የእጥፍ እጥፍ ያላቸው ለምሳሌ ጃፓን ሁለት መቶ ሰላሳ ፐርሰንት ነው። አሜሪካ አንድ መቶ ዘጠኝ ፐርሰንት ነው። እነ ህንድን የተመለከትክ እንደሆነ እነ ኬንያን የተመለከትክ እንደሆነ ኢትዮጵያ ካላት ዴቱ ጂዲፒ ወይንም ዕዳ ከጠቅላላ የኢኮኖሚው ጋር ሲመዛዘን አምሳ ዘጠኙ ፐርሰንት ከማንኛውም አገር እንትን አይደለም። እንዲሁም እኔ ብዙ ቦታ ላይ ጽፌያለሁ። የኢትዮጵያ መንግስት ያንን ነገር ከፍጹም ከቁጥር ውስጥ መክተት የለበትም። በተለይ ከቻይና ውጪ ከወርልድ ባንክና ከአይኤምኤፍ በትልቅ አውሮፕላን ጭኖ ቢያበድሯችሁ ተቀበሉ። ምክንያቱም ሲያበድሯችሁን መክፈል እንደማትችሉ እያወቁ ነው የሚያበድሯችሁ አሁን ባለንበት ሁኔታ ስለዚህ ወደ ኋላ ማለት የለብንም የሚል ሁሉ የጻፍኩት አለና አሁን ይሄ እንደ ፌይልድ ስቴት ሆኖ ሲቀር ትክክል አይደለም አይ ቲንክ ትንሽ በርከት ያለ ጊዜ ቢኖረን እያንዳንዱ ሻለቃ ዳዊት ያስቀመጧቸው ነገሮች ተመርጠው መጥፎ መጥፎ መጥፎ መጥፎ የሚባሉ ነገሮች ተመርጠው ነው እኔ ሀያ አራት ሰዓት ብትሰጠኝ ኢትዮጵያን ሶማሌን አስመስዬ ልጽፍልህ ይችላለሁ ኢትዮጵያን ስዊዘርላንድን አስመስዬ ልጽፍልህ ይችላለሁ ሴሌክቲቭ የሆነ የፋክት ፋይንዲንግ ካደረግን ማለት ነው አጠቃላይ ስዕሉን አይሰጥም። ከዚህ ውጭም የሆነ የትኛውንም መንገድ ልንከተል እንችላለን የሚል ይመስላል። ሻለቃ ዳዊት በቀጥታ ዶክተር ዮናስ ላሏቸው ጥያቄዎች መልስ በመስጠት ይጀምሩ። እንደ ዶክተር ዮናስ እኔ ኢኮኖሚስት አይደለሁም፣ ነገር ግን ነገሩ ይገባኛል። ወርልድ ባንክና አይ ኤም ኤፍ ሁል ጊዜ አበዳሪዎች ናቸው። አበዳሪዎች ስለሆኑ እነሱ ብድራ እንዲመለስ የሚፈልጉት እና ሁል ጊዜ አንድን ሀገር ኢኮኖሚ ሁኔታ የሚመዝኑት ራሳቸው ያንን ብድር እንዴት ይመለስልናል ከሚለው ሂሳብ ሰርተው ነው። በጠቅላላው ግን እኔ ከማንንም ፋንድ ፎር ፒስ የሚለው ይሄ የፍራጃይል ስቴት ኢንዴክስ የሚያወጣው እኔ መረጥኩት አይደለም፣ የተቋቋመ ነው። አለም በሞላ የሚጠቅሰው ነው። ከዛ ነው የወሰድኩት። አንዱም ሌላውም ደግሞ ከዚሁ ሀገር ውስጥ ከመጣ የገቨርነር የናገር ደሴ የተናገረው ነው አስር አስር ነጥብ አምስት ቢሊዮን ብል ዴፊሲት አለብን። አምስት ሺ ፐርሰንት መሆኑ ነው። ይህንን ነው እንግዲህ የሚናገረው ከዛ ውስጥ የኤክስፖርት እርነችን አንድ ነጥብ ስድስት አራት ቢሊዮን ነው ይላል። ኢምፖርቱ ብቻ አስር ነጥብ አምስት ነው። የሄዳውን ደግሞ ያለብንን እዳና የፎረን ኤክስቼንጅን ገቨርነሩ የተናገረው ነው። የለንም ለመድኃኒት መግዣ ብና ለነዳጅ ማስገቢያ ብቻ ነው ብሎ የተናገረው እሱ ነው። እኔ የፈጠርኩት አይደለም። አገሬ ብታምር እወዳለሁኝ ግን፣ መሬት ላይ ደግሞ ያለውን ሁኔታ ስናይ ደግሞ በፋስተስት ግሮዊንግ ኢኮኖሚ ኢትዮጵያ ይባላል ውሸት መሆኑን ማንም ያውቃል። እና እዛ አዲስ አበባ ውስጥ ሰርኩሌት የሚያደረገው ገንዘብ ዛሬ ይሄን ስንነጋገር ለመቶ ዓመት የነበረ የልማት ባንክ የልማት ባንካችን ኮላፕስ አደረገ አርባ ስድስት ቢሊዮን ዶላር አበድሮ እና ሊመለስ አልቻለም። ያ ገንዘብ ለምንድነው ሊመለስ አልቻለም? ኮራፕሽን ሆነ። አሁን ያ ባንክ ሊዘጋ ነው። ባንክራፕቶናል። ኪሳራ ገብቷል። ስለዚህ ኢኮኖሚው በእርግጥ ወልጧል። የኑሮውን መጠን መለካት ይቻላል። ኢንፍሌሽኑን ማየት ይቻላል። ባላገር መሄድ ይቻላል፣ ያለውን ነገር ለማየት ኢትዮጵያውያን ኑሮ ያ ሁሉ ያሳየናል ለማለት ነው። አመሰግናለሁ ተወያዮቹን ለዝግጅቱ። ፈረንሳይ ዋና ከተማ ፓሪስ ላይ በሚገኘው ገናናው ኖትር ዳም ወይም ኪዳነ ምሕረት ካቴድራል ላይ የተነሳው ግዙፍ ቃጠሎ ከቁጥጥር ውጭ ሆኖ እየነደደ ይገኛል። ተለይቶ ይታይ የነበረው የካቴድራሉ ቅስት በቃጠሎው ምክንያት ወድቋል። ቃጠሎውን ምን እንዳስነሳው ባይታወቅም በካቴድራሉ ላይ እየተካሄደ ካለው የጥገና ስራ ጋር ሳያያዝ እንደማይቀር ባለሥልጣናትን የጠቀሱ የፈረንሳይ መገናኛ ብዙሃን ዘግበዋል። የምሽቱ ዝግጅታችን ተጠናቀቀ። የትግርኛ ፕሮግራም ይቀጥላል። በእኛ በኩል